የማኅበራዊ መገናኛ ዘዴዎች ቅኝት። የጠቅላይ ሚኒስትር አቢይ አህመድ መንግስት ወደ ሥልጣን ከመጣ ወዲህ በኢትዮጵያ ያለው የሰላምና መረጋጋት እጦት ለብዙዎች አሳሳቢ እንደሆነ አለ። እዚህም እዚያም የሚቀሰቀሱ ግጭቶች በርካቶችን ለሞት ለጉዳትና መፈናቀል ዳርጓቸዋል። በኦሮሚያ ክልል ወለጋ ዞን ይህ ችግር ከቅርብ ጊዜ ወዲህ ጎልቶ ከሚታይባቸው አካባቢዎች አንዱ ነው። በአካባቢው ይንቀሳቀሳሉ የሚባሉ ታጣቂዎች ይፈጽሙታል በሚባለው ጥቃት በየዕለቱ የሰው ሕይወት እያለፈና ንብረት እየወደመ እንደሚገኝ የኦሮሚያ ክልል በየጊዜው ባወጣቸው መግለጫዎች አስታውቋል። በወለጋና በሌሎች የኦሮሚያ አካባቢዎች ያሉ ጥቃቶችን ለመቆጣጠር ወደ ቦታዎቹ የመከላከያ ሰራዊት እንደተሰማራ ቢነገርም በክልሉ ሰላም መደፍረሱ አሁንም ቀጥሏል። የኦሮሚያ ክልል ገዢ ፓርቲ ኦዲፒ በተለይ በወለጋና ጉጂ ለሚፈጸሙ ጥቃቶች በዋናነት ጣቱን የሚቀስረው በኦሮሞ ነጻነት ግንባር ኦነግ ላይ ነው። የኦሮሞ ፖለቲካን በቅርበት የሚከታተሉ ወገኖች ሁለቱ የፖለቲካ ድርጅቶች መቆራቆሳቸውን ትተው እንታገልለታለን ለሚሉት ህዝብ በአንድነት እንዲሰሩ በማህበራዊ መገናኛ ብዙሃን ሲወተውቱ ቆይተዋል። በክልሉ ከሰሞኑ የተከሰቱ ሁነቶች ግን በኦነግ ላይ መረር ያሉ አስተያየቶች እንዲሰነዘሩ ምክንያት የሆኑ ይመስላሉ። ሰለሞን ደቻሳ የተባሉ የፌስቡክ ጸሐፊ ከኤርትራ የተመለሰውን የኦነግ አንጃ የሚመሩትን አቶ ዳውድ ኢብሳን በስም ጠቅሰው ትችታቸውን አስፍረዋል። መንግስት እንኳን ተሳስቶ ቢሆን ዳውድ ኢብሳ በፍጹም ከመንግስት ኃይል ጋር ጦርነት መግጠም አልነበረበትም። ይህ ትልቅ ስህተት ነው። ዳውድ ኢብሳ በጦርነት አሸንፎ አይደለም የመጣው። ሰውየው እንዴት አዙሮ ማሰብ ተሳ ነው? ለ27 ዓመታት ያልተደረገ ጦርነት እንዴት አሁን ይደረጋል? በምንም ሎጂክ ለመቀበል ይከብዳል ሲሉ ጽፈዋል። የኦዲፒ ደጋፊው ደረጀ ገረፋ በኦነግ በኩል የሚታየው አካሄድ ያሳዝናል ባይ ናቸው። ረዘም ካለ ጽሁፋቸው ተከታዩን ቀንጭ በናል ከዚህ በፊት ኦነግ የተወሰኑ ማሻሻያዎችን በማድረግ በሚቀጥለው ምርጫ ብቅርብ ያለውን ገናና ስም ተጠቅሞ መንግስትን የመፈተን እድሉ እጅግ ሰፊ ነው። ኦነግ 27 ዓመት ሙሉ ካደረገው የትጥቅ ትግል እንቅስቃሴ ልቆ የሚገኘው በ1983ና 84 በአንድ ዓመት ውስጥ ያደረገው ሰላማዊ እንቅስቃሴ እጅግ የገዘፈ ነው። ስለዚህ ታጣቂዎቻቸውን አስፈቱና ካድሬ በማድረግ ወደ ህዝብ ልቀቁ፣ እስከዚያም ሽግግሩን አግዙ ብንል እንከላከላለን አላችሁ። በቃ መንግስት ህግን አስከብራለሁ ካለና እናንተ ደግሞ እንከላከላለን ስትሉ፣ አፍረን እና የምንለው አተን ዝም አልን፣ ያው እየሆነ ያለው ይታወቃል። አሁን ደግሞ ሰሞኑ መከላከያና የኦሮሚያ ፖሊስ የህግ የበላይነትን ለማስከበር ሲንቀሳቀሱ በአንዳንድ አካባቢዎች የህወሓት ታጣቂዎች ጭምር ተይዘዋል ስንል መጀመሪያ ነጠላ አዘቅዝቀው ለቅሶ የጀመሩት የእኛዎቹ ጉዶች ናቸው። እኛ በዚያ አካባቢ ትክክለኛው ኦነግ አይንቀሳቀስም አላልነም፣ ወይም በኦነግ ስም የሚንቀሳቀሱት የህወሀት ታጣቂዎች በኦነግ መልካም ፍቃድና ተዋህዶ እየተዋጉ ነው አላልንም። እሱን የሚያውቀው መንግስት ህወሀትና እናንተ ናችሁ። እኛ እስካሁን ያለን መረጃ እዚያ አልደረሰም። እናንተ ግን አለቀሳችሁ ለምን ጎራ ለይቶ የሚደረገው ክርክር በተጋጋለበት በዚህ ሳምንት በወለጋ ያለው የጸጥታ ሁኔታ አሳሳቢነትን የጠቆመ መረጃ የማህበራዊ ድረገጾችን አጨናንቆት ነበር። በታዋቂ አራማጆች ወይም አክቲቪስቶችና የማህበራዊ ድረገጽ ጸሐፊያን አማካኝነት ትላንት የወጣው መረጃ የደንቢ ዶሎ ዩኒቨርሲቲ ፕሬዚደንት ዶክተር ደለሳ ቡልቻ በታጣቂዎች ታግተው መወሰዳቸውን ይፋ አድርጓል። ዶክተር ደለሳ ከትናንት በስቲያ ከደንቢ ዶሎ ወደ አዲስ አበባ ለስራ በመምጣት ላይ ያሉ በቄለም ወለጋ ዞን ሀዋ ገላን ወረዳ በገባሮቢ ከተማ በአካባቢው በሚንቀሳቀሱ ህገወጥ ታጣቂዎች ከሹፌራቸው ጋር መታገታቸውን የኦዲፒ ማዕከላዊ ኮሚቴ ጽህፈት ቤት ዘግየት ብሎ አረጋግጧል። ተፈጸመ የተባለው እገታ በበርካታ የማኅበራዊ መገናኛ ብዙኃን ተጠቃሚዎች ተወግዟል። መንግስቱ ዲ ያሰፋ የተባሉ የፌስቡክ ጸሐፊ አንድ የከፍተኛ ትምህርት ተቋም ፕሬዝደንት በታጠቀ ኃይል ሲታገት መንግሥት ዝምታ ሲመርጥ መቼስ ምን ይባላል ሲሉ ግርምታቸውን አካፍለዋል። እንደው በእንደዚህ አይነት ዐይን ያወጣ የሽብር ሥራ የሚገኝ የፖለቲካ ተርፍ ምንድን ነው? የትግል ግቡስ ምን ሲሆን ነው? ለህዝብ እታገላለሁ የሚል ተቋም ወይም ድርጅት እንዲህ አይነት ኢሰብአዊ ድርጊት የሚፈጽመው አደገኛ አዝማሚያ ነው። መንግሥት አስቸኳይ መፍትሄ ማፈላለግ አለበት። ለህዝብም ስለ ጉዳዩ በግልጽ ሊናገር ይገባል ብለዋል። ቲዲም ኮስ ተክሌ ደግሞ በዚያው በፌስቡክ የደምቢዶሎ ዩኒቨርሲቲ ፕሬዚደንት መታገቱን እየሰማን ነው። ይህ እውነት ከሆነ መቼም ከዚህ በላይ የሚያሳፍር ድርጊት ይኖራል ብዬ አላስብም። ጌታቸው አሰፋ መቀሌ ነው አልተባለም ነበር? ወለጋ ምን ይሰራል? አሁን ጥያቄው መንግስት በቀጣይ በዚህ የሽብር ቡድን ላይ ምን አይነት እርምጃ ይወስዳል የሚለው መሆን አለበት ሲሉ ጽፈዋል። እርሳቸው በአስተያየታቸው የጠቀሷቸው የቀድሞ የደህንነት መስሪያ ቤት ኃላፊ አቶ ጌታቸው አሰፋ እንደሆነ ጉሉ ለበርካታ ሳምንታት መነጋገሪያነታቸው አልበረደም። ያሉበት ትክክለኛ አድራሻም ሆነ መልካቸው በግልጽ የማይታወቀው የአቶ ጌታቸውን ጉዳይ ወደ ሰሞነኛ አጀንዳ የመጣው የፌዴራል ጠቅላይ አቃቤ ህግ መረጃ ነው። ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ ለተወካዮች ምክር ቤት የመስሪያ ቤታቸውን የሥራ አፈጻጸም ሪፖርት ባለፈው ማክሰኞ ሲያቀርቡ ከምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ የፌዴራል መንግስት ለትግራይ ክልል አቶ ጌታቸውን አሳልፎ እንዲሰጥ ጥያቄ ማቅረቡን ገልጸዋል። ቶፊቅ ከበደ በፌስቡክ ገጻቸው ጌታቸው አሰፋን በቁጥጥር ስር ለመዋል የትግራይ ክልል ፍቃድ አያስፈልግም ሲሉ ተከራክረዋል። ምክትሉ ያሬድ ዘሪውን ተይዞ ትግራይ የተወሰነ ወታደራዊ አቅም ስላጎለበተች አለቃውን ጌታቸው አሰፋን መያዝ ካልተቻለ ለጉልበተኛ የህግ የበላይነት ላይ ሰራ ነው ማለት ነው። የጌታቸው ጉዳይ ፈጣን መቋጫ ያስፈልገዋል ብለዋል። እጥፍ ወርቄ መላኩ በትዊተር ጌታቸው አሰፋ ማደኛ ወጣበት፣ ግን ማን ቀድሞ ትግራይ ገብቶ ያምጣው? በሌሉበት የሚከሰሱ ሰዎች ድሮ ብዙ ነበሩ፣ ዘንድሮ እስር ቤት በሌሉበት መክሰስ አይቻልም ወይ ሲሉ ጠይቀዋል። አብዱሰላም ማዕሩፍ ጌታቸው አሰፋ የህሊና ረፍት የሚያገኘው ፍርዱን ሲያገኝ ብቻ ነው ሲሉ በትዊተር ገጻቸው አስተያየታቸውን አጋርተዋል። አስፋው ገዳሙ በዚያው በትዊተር ጠቅላይ ሚኒስትር አብይ አህመድ በቀድሞ የደህንነት መስሪያ ቤት ኃላፊ ላይ ያራምዱታል ያሉትን አቋም በንጽጽሮች ተችተዋል። መንግስቱ ኃይለማርያም ወደ አገሩ ተመልሶ በሰላም እንዲኖር ህገ መንግስቱ ይታያል ያሉን ጠቅላይ ሚኒስትር ጌታቸው አሰፋ ካልታሰረ እንቅልፍ የለኝም ማለታቸው ለሰብአዊ መብት ተቆርቁሬ ነው ቢሉ እንዴት ይዋጥልኝ? ይልቅ ጌታቸውን ፈራሁት ቢሉ ምክንያታዊ ይሆናሉ ብለዋል። ሃይ ላይ ዓለም የተባሉ የፌስቡክ ጸሐፊ አቶ ጌታቸው አሰፋ የአገሩን ደህንነትና ሰላም አስጠብቆ በማስቆየቱና ለሰራው የላቀ አስተዋጽኦ በኢትዮጵያ መንግስት ሊሸለም ይገባል ሲሉ በፌዴራል መንግስት የሚፈለጉትን የቀድሞ የመንግስት ባለስልጣን አሞካሽተዋል። በማኅበራዊ ድረ ገጾች ሰሞነኛ መነጋገሪያ ከነበሩ ጉዳዮች ውስጥ የጠቅላይ ሚኒስተር ጽህፈት ቤት የፕሬስ ሴክሬታሪ ሹመት ጉዳይ አንዱ ነው። በጽህፈት ቤቱ ስር ያለው የፕሬስ ሰክሬታሪያት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን ተግባርና ኃላፊነትን በመተካት የዛሬ ሶስት ወር ግድም ነበር የተቋቋመው። ለቦታው በኃላፊነት የተመደቡት ቢለኔ ስዩም በየጊዜው በማህበራዊ ድረገጾች መነጋገሪያ ሲሆኑ በመቆየታቸው አዲስ ሰው ተሾመ በመባሉ በማህበራዊ መገናኛ ብዙሃን ተጠቃሚዎች ዘንድ ትኩረትን ስቧል። የፕሬስ ሰክሬታሪያት ኃላፊነቱን ሹመት ያገኙት የቀድሞ የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላውን መሆናቸው በመንግስትና ለመንግስት ቅርበት ባላቸው መገናኛ ብዙሃን ቢዘገብም ዘግየት ብለው የወጡ መረጃዎች ግን ተያይዘው የወጡ መረጃዎችን ተአማኒነት ጥያቄ ውስጥ ከተውታል። በማህበራዊ ድረገጾች የተለቀቀው የአቶ ንጉሱን ሹመት የሚያመለክተው ደብዳቤ ምደባቸው ከጥር 22 ቀን ጀምሮ ተግባራዊ እንደሚሆን ማሳየቱም ተጨማሪ ጥያቄ ወልደዋል። የሹመቱ ደብዳቤ እንደደረሳቸው ለዲደብሊው ያረጋገጡት አቶ ንጉሱ የእርሳቸው ምክትል ሆነው ተመድበዋል ስለተባሉት ስለ አቶ ካሳውን ጎፌ ሹመትም ሆነ ከኃላፊነታቸው ተነስተዋል ስለተባሉት ቢለኔ ስዩም መረጃ እንደሌላቸው ተናግረዋል። የጠቅላይ ሚኒስተር ጽህፈት ቤት ምንጮችም የፕሬስ ሴክሬታሪ ቢለኔ ስዩምና ምክትላቸው ሄለን ዮሴፍም ከስራ መደባቸው እንዳልተነሱና አሁንም በስራቸው ላይ እንደሚገኙ ለዲ ደብልዩ ገልጸዋል። እስካሁንም ስለ ጉዳዩ ዝርዝር መረጃ ያልተሰጠበት የፕሬስ ሴክሬታሪ ሹመት ጉዳይ በማኅበራዊ ደረገጾች አወያይቷል። ቢለኔ ከቦታቸው ተነሱ መባላቸውን ትክክለኛ ውሳኔ ነው ሲሉ ከጻፉት ውስጥ ታምሩ ሁሊሶ ይገኝበታል። ታምሩ በፌስቡክ ገልጹ የጠቅላይ ሚኒስትሩ ቢሮ ወይዘሪት ቢለኔ ስዩምን በማንሳት አቶ ንጉሱን በቃል አቃባይነት መተካቱ ከስህተቱ ፈጥኖ የሚታረም መሆኑን ያሳየበት ነው ሲል አዲሱን ሹመት አድንቋል። ኪራም ታደሰ በበኩላቸው ከዚህ ቀደም በኃላፊዋ ዙሪያ የነበረውን ውዝግብ አስታውሰው በፌስቡክ አስተያየታቸውን አጋርተዋል። በጠቅላይ ሚኒስተር ጽሕፈት ቤት የሴክሬታሪ ኃላፊ ሹምሽር በሚል ተያይዞ እዚሁ ፌስቡክ ላይ በተለይ በወንዶች ፊት አውራሪነትና የሴቶችን ማቀርቀር አድፍጠው በሚደግፉ ሴቶች ጭምር የሚዘዋወረው ጽሑፍ ግርም የሚያሰኝ ይመስላል። የአብዛኞቹ የፌስቡክ ተቾች መነሻ ሆኖ የታየው የቢለኔ ካለ ቅጽል መጠራት መፈለግ ነው። ጎበዝ፣ ወንዳዊነት ክፉኛ የተጠናወተው ማህበረሰብ ለኪሳራ ቢዳረግ እንጂ ጠብ የሚል ውጤት አምጥቶ እንደማያውቅ የስልጡን ዓለም ተሞክሮ ያስተምረናል ብለዋል። የዕለቱ የማኅበራዊ መገናኛ ዘዴዎች ቅኝት የስካውኑ ነበር። ተስፋለም ወልደየስ ነኝ። መልካም ጊዜ።